የእድሜ ልክ ጉዞ በትምህርት ምርምርና ጥናት ዓለም በመምህርነትና በትምህርት ስራ አመራር የስራ መስኮች በኢትዮጵያ የትምህርት ሚኒስቴር ሰርተዋል። ኋላም በተለያዩ የአፍሪካ ሀገሮች የተባበሩት መንግስታት ድርጅት የትምህርት ጉዳዮች አማካሪነት ለረጅም ዓመታት አገልግለዋል። ዛሬ ደግሞ በጡረታ ዘመናቸው ላለፉት በርካታ ዓመታት የዕለተ ቀን ስራቸው ባደረጉት የአንደኛ እና የሁለተኛ ደረጃ ትምህርት ክፍሎች የስርዓተ ትምህርት ቀረጻ ተጠምደው ይገኛሉ። ዶክተር አያሌው ገብረስላሴ ላለፉት በርካታ አመታት መኖሪያቸው ባደረጓት የዩናይትድ ስቴትስ ቨርጂኒያ አሌክሳንድሪያ ከተማ በሚገኘው መኖሪያ ቤታቸው ጎራ ብሎ ስራቸውን የተመለከተው የዚህ የባህልና ማህበረሰብ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ከዶክተር አያሌው ጋር ውይይት አድርጓል። ዶክተር አያሌው ገብረስላሴ እንደምን አሉ? ከደሴ የንጉሥ ምኒልክ አንደኛ ደረጃ ትምህርት ቤት እስከ ሀርቫርድ እና ኮሎምቢያ ትምህርት ነው ያለፉት ሰማንያ ዓመታት የተጓዙበት ጉዞ ከአዲስ አበባው የሜክሲኮ አደባባይ የምህራን ትምህርት ኮሌጅ፣ የኢትዮጵያ ትምህርት ሚኒስቴር በተባበሩት መንግስታት አማካኝነት ደግሞ በተለያዩ አፍሪካ ሀገሮችም በስራም ትምህርት ነበረ መንገዶ። የህይወት ታሪኮን የሚተርኩ የተወሰኑ ጽሁፎች እንዳየሁት ይሄን የሰማንያ ዓመት የትምህርት ጉዞ ለመጪው ትውልድ በሚበቃ መልኩ ከአራተኛ ክፍል እስከ አስራ ሁለተኛ የስርአተ ትምህርት ቅጾችን አዘጋጅተው ለጥቅም እንዲውሉ ባለፉት አስር አመታት ውስጥ ሲደግሞ መቆየቱን የተረዳሁት ለምን ይሄን መንገድ መረጡ? እኔ በአጋጣሚ ብዙ እድል አግኝቻለሁ በአንደኛ ደረጃ በሁለተኛ ደረጃ በኮሌጅ በኢትዮጵያም ውስጥ ከኢትዮጵያም ውጭ በስራ ደግሞ አፍሪካ ሀገሮች ሁሉ ሄጄ ለማየት ለመስራት እድል አጋጥሞኛል ይሄ እድል ለሌሎች እንዲዳረስ ለሌሎች እንዳካፍል ስለምፈልግ እድሜ እየገፋ ሲሄድ ይሄንን የማውቀውን ሳልናገር ሳላስተምር ባልፍ በጣም ትልቅ ጥፋት ይመስለኛል የመደበኛ ስራው በሀገር ውስጥም በውጭ ሀገር ይበልጡን ደግሞ በተለያዩ አፍሪካ ሀገሮች ተጓጉዘው ካገለገሉት በተጨማሪ እዚህ ዋሽንግተን ዲሲ መጥተው በመምህራንነት ያገለገሉበት ጊዜ መኖሩን እንዲሁ የህይወት ታሪኮ ይተርካል። እነህ ቅጾች መሰረታዊ ሆኑ ነገሮችን ያነሳሉ። ገልበጥ ገልበጥን ለማድረግ እንደመከርኩት እዚህ ላይ የምንመለከተው በህግ የበላይነት በመተዳደር ግብረ ገብነት ደንብና ልምድ የዛሬን ዘመን ኢትዮጵያ ልጆች ማነጽ ይላል። ለትውልድ ነው ይሄ መጽሐፍ የተዘጋጀው። የአስረኛ ክፍል የወላጆች እና የመምህራን መምሪያ ይላል። በየክፍሉ ተመሳሳይ መጽሐፎችን አዘጋጅተዋል። ምንድን ነው በዋናነት የነኝህ የሥርዓተ ትምህርት መመሪያዎች ይዘት በዋናነት የስልክ በዜግነት እና በስነ ምግባር የሳነጽ ትውልድ እንዲኖር መነሻ እንዲሆን ይህንን እኔ ያዘጋጀሁትን ካይ በኋላ ሌላ መምህር ሌላ የትምህርት ሰው የበለጠ እንዲያሻሽልና ይሄንን እንድንጠቀምበት ነው። እንዲህ ያሉ ስርዓተ ትምህርቶች የመምህራን የወላጆች መምሪያ፣ እንዲህ ያሉ የትምህርት ጽሁፎች ይበልጡን በተቋማት ነው የሚዘጋጁት። አንድ ዜጋ አንድ ግለሰብ ይሁነኝ ብሎ እውቀቱም ኖሮት ገንዘቡንም ጊዜውንም ወስዶ ብቻውን የሚያዘጋጀውም ነገር አይደለም። በመሰረቱ እርስዎ ግን በመግቢያው እንደጠቆም ነው አስራ ሶስት አመታት ይመስለኛል እስካሁን የሰሩት የግሎ ዘመቻ የግሎ ፈተና አድርገው ይዘውት ደስታ ቢሰጠኛል ቢሆን ደስ ይለኛል ባይሆንም የበለጠ አንድ ሰው እድል አያጋጥም። ባለዚያ ሌላ ምን ትርጉም ይኖረዋል? ሊሉት ስለ ትምህርት እናውራ። ጨዋታችን ይበልጡን ትምህርትን ስርዓተ ትምህርትን የኢትዮጵያ ልጆች ማነጽ ያህል ትልቅ አላማ ያዘለ ነው እና መሰረታዊ የሆኑ ጥያቄዎችን መመርመር ምናልባትም የምናውቃቸው የሚመስሉንም ነገር ግን በየዕለት ተዕለት ህይወት ውስጥ የማናነሳቸውን ጥያቄዎች እንድናነሳ ይጋብዛል። እንዲህ ያለ ሁኔታና ትምህርት ምንድን ነው ትምህርት ምን ያደርጋል ለምን ያስፈልጋል እንደው ቀላል የሚመስለን መጠየቅ የሌለበት የሚመስለን ጥያቄ ነው ግን ስለ ትምህርት ነው እና ጽሁፉ ትምህርት ምንድን ነው ትምህርት ሰውን መለወጥ የምትፈልገውን አይነት ሁኔታ ካወቅ ወደዚያ ሁኔታ የሚለወጥበት መንገድ ነው ከዚያም ጥቅሙን እያየ ትውልድ እያሻሻሉ እያደረገ እንዲሄድና እንዲጠቀምበት በትምህርት ነው ብዙ ሀገሮች አሁን ያሉበት ሁኔታ ከትምህርት መጓደል እና ከትምህርቱ አይነት ድክመት የተነሳም ነው። ብዙ ወደ ኋላ ቀሩ የሚባሉት ሀገሮች ቢማሩም ባይማሩም ተመልሰው ያወሩ ችግራቸውን አልፈቱም ይመስለኛል። ምናልባት ጊዜ ይጠይቅ ይሆናል፣ ግን ትምህርት ፍቱን መድኃኒት መሆኑ የተረጋገጠ ነው። የታመነበት ይሄ ዩኒቨርሳል ቫሊዲቲ ያሉ ትምህርትን ስናስብ ፈጥኖ የሚመጣልን ትምህርት የሚቀሰምበት ቦታ ይበልጡንም ትምህርት ቤት ነው። እንዲህ ያለ ሥርዓት ወግ ያለው የመማር ዘዴን የተከተለ ትልቅ ቦታ ይሰጠዋል። ነገር ግን ትምህርት ቤትኛውን ቦታ በማናቸውም ጊዜ ትምህርት ቁም ነገር መቅሰም ይቻላል እና እንዴት ነው በዚህ ሥርዓተ ትምህርት ውስጥ በሰዎች ህይወት ውስጥ ጎልቶ እንዲወጣ የሚፈልጉትን ምን አካተዋል? አዎ ብዙ በትምህርት ቤቶች የምንማራቸው ትምህርቶች ቋንቋ፣ ሳይንስ፣ ሂሳብ እንደዚህን ነገሮች ነው። ግን በሰለጠኑትና በገፉት ሀገሮች ከዚህ በተጨማሪ በወላጆች በህብረተሰቡ ልዩ ልዩ የአኗኗር መመሪያ ለምሳሌ ህግን ስለማክበር፣ በህግ ስለመተዳደር፣ ፍርድን ስለማክበር ይሄ ግን ይሄንን በሃይማኖትም በትምህርት ቤትም እየተባበረ ትውልድ ለልጅ እያስተላለፈ እያደገ እየተለወጠ ይሄዳል። እኛ ግን ገንጥለን ሂሳብን አስተማር፣ ሳይንስን አስተማር፣ ሌላውን አስተማር ተምሮ ደሞዝ ለማግኘት እድሉን ለማሻሻል እንጂ ከዚያ ወደ ሰብአዊ ችግር ወደ ሰብአዊነት የማስብ ነገር ብዙም አልታየም። እርግጥ ብዙ ወጣቶች ብዙ መስዋዕት አድርገው ለውጥ ለማምጣት ሬቮሉሽን ለማድረግ ከሌላም ከውጭ ሀሳብ ለማምጣት ተሞክሯል። በመሰረቱ ግን በብዛትና ከሕፃንነት ጀምሮ ካልሆነ እንደገና እንደገና ደግሞ ያንኑ መድገም ነው እንጂ መሻሻል የሚኖር አይመስለኝም። ይሄ ትምህርትን ከሌላ የማምጣት አዳዲስ ነገሮችን የመቅሰም ዝንባሌ አገር ከበቀለው በአካባቢ በቄ ካለው እውቀት ጋር ማዛመድ ልማድ፣ ወጎች፣ ባህሎች የሚኖራቸው ሚና እንዲህ ያለው የትምህርት ስርዓት በሚቀረጽበት ጊዜ ምን አይነት ሚና ይኖራቸዋል? እንደ አንድ ሕዝብ በአገሩ ባህል ላይ የተመሰረተን ደግም ጠላንም ሳናውቅ በልጅነት ያደግንበት አብሮን ይኖራል። አስተሳሰባችንንም ብዙ ጊዜ ይመለከተዋል። እና ይሄ እንደዚህ አስተሳሰብ ከወላጆች ከትምህርት ቤት አብሮ የሚደረግ ነገር ነው። ሁለተኛ ደግሞ የቀለሙንና የሳይንሱ ዘመናዊ ቴክኖሎጂ ትምህርት ከሰብአዊ ትምህርት ሂማኒቲ ሰው የመሆን ነገር መቼም ወደድንም ጠላንም ሁላችንም ሰው ነን። ሰው መሆን ማለት አርባ አመት አምሳ አመት ስልሳ ዓመት ኖሮ መሄድ ማለት ነው። በዚህ ጊዜ ውስጥ ምን ቁም ነገር ሰብተናል? ምን ቁም ነገር የሰሩልን ሰዎችን ብድር ለመመለስ ሞክረናል? ይሄ ሰውነት የሚለውን ነገር ቀደም ብለን ስንጫወት አንስተነው ነበረ። አንድ ሰው ሰው መሆንን በተለምዶ መደበኛ ትምህርት ቤቶች ውስጥ ሊያገኘው እንደማይችል ሰው መሆንን እስካልቻለ ደግሞ እንግዲህ ሰው ነኝ የሚለውን ነው ሰው የሚፈልገው እና እስኪ ቀደም ጀምር ያደረጉትን ወግ እናራዝመው። ሰው ማለት ምን ማለት ነው? ሰው ማለት መቼ ነው? ከትምህርቱ ሰው ከዶክተር አያሌው ገብረስላሴ ጋር የጀመርነው ወግ አድማጮች አልተቋጨም። ሳምንት ይቀጥላል። የትምህርት ጉዳይ ነው ወጋችን። በአሁኑ ግን እንግዳዬን ዶክተር አያሌውን አመሰግናለሁ። እግዚአብሔር ይስጥልኝ።